የዲደብሊው ዜና ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የህዝባዊ ወያኔ አርነት ትግራይ ህወሀት ሁለት ክንፎች ተከፋፍለው አዲስ አበባና አስመራ ካሉ ኃይሎች ጋር እየሰሩ ክልሉን ወደ አደገኛ መንገድ እየመሩ ነው ሲል የትግራይ ነጻነት ፓርቲ ከሰሰ። ፓርቲው ዛሬ ለመገናኛ ብዙሀን በሰጠው መግለጫ የፌዴራል መንግስቱ የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገብርም ጥሪ አቅርቧል። በሱዳን ብሔራዊ ጦርና በፈጥኖ ደራሹ ኃይል መካከል በመዲናይቱ ካርቱም አቅራቢያ በምትገኘው የኦምዱርማን ከተማ ብርቱ ውጊያ ውስጥ መግባታቸው ተሰማ። ብሔራዊ ጦሩ ይህንኑ አስመልክቶ እንዳለው ውጊያው የፈጥኖ ደራሹን ኃይል ከአካባቢው ለማስለቀቅ ያለመ የመጠነ ሰፊ ወታደራዊ የማጥቃት እንቅስቃሴ አካል ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሆ ሐማስ ታጋቾቹም ሙሉ በሙሉ ለቆ ትጥቁን የሚፈታ ከሆነ ሀገራቸው በጋዛ የጀመረችውን ዘመቻ ልታቆም እንደምትችል አስታወቁም። ኔታንያሆ ይህን ያሉት እንግሊዝ፣ ፈረንሳይና ካናዳ እስራኤል በጋዛ የጀመረችውን አዲሱን ወታደራዊ ዘመቻ እንድታቆም ማስጠንቀቂያ ከሰጡ በኋላ ነው። ብሪታንያ በሩሲያ ላይ በአንድ ጊዜ በርካታ ማዕቀቦች ጣለች። የአውሮጳ ህብረት ደግሞ በሶሪያ ላይ ጥሎ የነበረውን ሁሉንም አይነት የኢኮኖሚ ማዕቀቦች ሊያነሳ ነው። ዜናውን በዝርዝር የህዝባዊ ወያኔ አርነት ትግራይ ህወሓት፣ ሁለት ክንፎች አዲስ አበባና አስመራ ካሉ ኃይሎች ጋር እየሰሩ ክልሉን ወደ አደገኛ መንገድ እየመሩ ነው ሲል የትግራይ ነፃነት ፓርቲ ከሰሰም። ፓርቲው ዛሬ ለመገናኛ ብዙሀን በሰጠው መግለጫ የፌዴራል መንግስቱ የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገብርም ጥሪ አቅርበዋል። የፓርቲው ሊቀመንበር ዶክተር መዝገበ ደጀን በመግለጫቸው እንዳሉት የተከፋፈለ ህወሓት የተከተለው መንገድ ካለፈው ጦርነት ያላገገመችውን ትግራይ ለሌላ የጦርነት አውድማ የሚጋብዝ ነው። ክልሉን በኃይል የተቆጣጠረው ያሉት ቡድንን ከኤርትራው ኃይል ጋር በማበርም ይከሳሉ። በጠመንጃ አስፈራርቶ የትግራይ ጊዜያዊ አስተዳደር ስርዓትን የገለበጠና የተቆጣጠረ አንደኛው የትፔሌ ፋክሽን አሁን ደግሞ ከሻእቢያ ጋር ጽምዶ ጀምር ያለው ሲል ኦፊሻል ራሱ ፓርቲ ባይናገርም፣ ኦፊሻል ባይናገርም ግን በዲጂታል ሰራዊት አለው በሚዲያ በአክቲቪስቶቹ አድርጎ ግንኙነት ጀምሯል። በስፋትም እየሄዱበት ያለ ሁኔታ ነው ያለ ዶክተር መዝገበ በዚሁ መግለጫቸው ትግራይን የጦርነት አውድማ ለማድረግ ከገዢው የብልጽግና ፓርቲ ጋር አብረዋል ያሉትን ሌላውን ክንፍም ነቅፈዋል። ሌላኛው ገሚስ ደግሞ ከብልጽግና ጋር ግንኙነት እያደረገ እንደሆነ እያየን እየተገነዘብን ያለንበት ሁኔታ አለ። ኢትዮጵያና ኤርትራ የሚያደርጉት ማንኛውም ግንኙነት የትግራይን ሕዝብ የሚመለከት አይደለም። ይሄ ማለት ወላፈኑ አያገኘንም ማለት አይደለም ነገር ግን ትግራይ እሰዋለታለሁ ብሎ የሚታገልለት ዓላማ አይደለም ማለት ነው። የፓርቲው ሊቀመንበር ክልሉን ከጦርነት ለማራቅ የትግራይ የፖለቲካ ኃይሎች ገለልተኛ የፖለቲካ አቋም ይዘው መቆየት ነበረባቸው ይላሉ። የምሽቱ የዜና መጽሄት በዚህ ጉዳይ ላይ ተጨማሪ ዘገባ አለው። በሱዳን የብሔራዊ ጦር እና በፈጥኖ ደራሹ ኃይል መካከል በመዲናይቱ ካርቱም አቅራቢያ በምትገኘው የኦምዱርማን ከተማ ብርቱ ውጊያ ውስጥ መግባታቸው ተሰማም። ብሔራዊ ጦሩ ይህንኑ አስመልክቶ እንዳለው ውጊያው የፈጥኖ ደራሹን ኃይል ከአካባቢው ለማስለቀቅ ያለመ የመጠነ ሰፊ ወታደራዊ የማጥቃት እንቅስቃሴ አካል ነው። እንደ ጦሩ ትናንት ሰኞ የተጀመረው ይኸው የማጥቃት እንቅስቃሴ የፈጥኖ ደራሹን ኃይል በካርቱም ግዛት የመጨረሻው ነው ከተባለለት ይዞታው ለማስለቀቅ እየተካሄደ ነው። ባለፈው የመጋቢት ወር በብሔራዊ ጦሩ ሰፊ ይዞታቸውን የተነጠቁት የፈጥኖ ደራሽ ኃይሎች በኦምዱርማን የሞት ሽረት ውጊያ እያደረጉ መሆኑን በአካባቢው የሚሰማውን የከባድ መሳሪያና የፍንዳታ ድምጾች ዋቢ አድርጎ የፈረንሳይ ዜና አገልግሎት ዘግቧል። የሱዳን ብሔራዊ ጦር ቃል አቀባይ ነቢል አብዱላይ ለዜና ምንጩ እንዳሉት መላው የካርቱም ግዛትን ዘራፊ ካሉት ቡድን ለማጽዳት መጠነ ሰፊ ውጊያ እያደረጉ ነው። የሰሞኑ የሁለቱ ተፋላሚዎች ውጊያ በርትቶ መካሄድ የተሰማው ሁለቱም ኃይሎች በየራሳቸው መንገድ መንግሥት መመስረታቸውን ካስታወቁ በኋላ ነው። የሱዳን ብሔራዊ ጦር መሪ ጀኔራል አብዱልፈታህ አል ቡርሃን በመንግስታቱ ድርጅት የቀድሞ የሀገሪቱ የከፍተኛ ባለስልጣን የነበሩትን ካሚል ኤድሪስ ጠቅላይ ሚኒስትር አድርገው ሾመዋል። የፈጥኖ ደራሹ ኃይልም እንዲሁ ከአንድ ወርገ በፊት በሱዳን የትይዩ መንግስት ማዋቀሩ ይታወሳል። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ታጋቾቹን ሙሉ በሙሉ ለቆ ትጥቁን የሚፈታ ከሆነ ሀገራቸው በጋዛ የጀመረችውን ወታደራዊ ዘመቻ ልታቆም እንደምትችል አስታወቁም። ኔታንያሁ ይህን ያሉት እንግሊዝ፣ ፈረንሳይና ካናዳ እስራኤል በጋዛ የጀመረችውን አዲሱን ዘመቻ እንድታቆም ማስጠንቀቂያ ከሰጡ በኋላ ነው። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካኒ እስራኤል በጋዛ ሰርጥ የጀመረችውን አዲሱን ወታደራዊ ዘመቻውን ካላቆመች ማዕቀብ ሊጥሉ እንደሚችሉ በጋራ ባወጡት መግለጫ አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመሪዎቹ በሰጡት ምላሽ ግን ምዕራባውያን የፕሬዚዳንት ዶናልድ ትራምፕን መንገድ ተከትለው እስራኤልን ቢደግፉ ይሻላል ብለዋል እስራኤል በጋዛ ሰርጥ የጀመረችውንም ዘመቻ ለማቆም ሐማስ የቀሩ ታጋቾችን እንዲለቅ ትጥቁን ከፈታና መሪዎቹ ጋዛን ለቀው የሚሰደዱ ከሆነ ብቻ ነው ብለዋል። ይህ በእንዲህ እንዳለ እስራኤል ለኢራን ሲሰልሉ ነበር ያለቻቸው ሁለት ዜጎቿን በቁጥጥር ስር ማዋሏን ዛሬ አስታውቃለች። እስራኤል የደህንነት ባለሥልጣናት እንዳሉት ሁለቱ የ24 ዕድሜ ወጣቶች ከኢራን ተልዕኮ ተቀብለው በእስራኤል ምድር ሲሰልሉ እንደነበር ተገልጿል። ወጣቶቹ በተለይ በደቡባዊ እስራኤል በሚገኙት የካፋር አይ ማህበረሰብ ውስጥ የእስራኤሉን የመከላከያ ሚኒስቴር እስራኤል ካትስን ስም የማጥላላት ክስም ቀርቦባቸዋል። ወጣቶቹ ከኢራን ባለሥልጣናት ተሰጣቸው በተባለው ተልዕኮ መሰረት በማህበረሰብ ውስጥ በቀጥታ የቪዲዮ ስርጭት ሚኒስትሩን ሲሳደቡና ሲያጥላሉ ተደርሶባቸዋል ነው የተባሉ። በቁጥጥር ስር ስለዋሉ ወጣቶችና ስለቀረበባት ክስ ግን ኢራን ያለችው ነገር የለም። ይህ ዶይቸ ቨለ ነው። የአውሮፓ ህብረት በሶሪያ ላይ ጥሎ የነበረውን ሁሉንም አይነት የኢኮኖሚ ማዕቀቦች ሊያነሳ ነው። የማዕቀቡ መነሳት ከአስር ዓመታት በኋላ በጦርነት ስትታመስ ለኖረችው ሀገር ከኢኮኖሚ ውድቀቷ ለማገገም ለምታደርገው ጥረት አጋዥ ይሆናል ተብሏል። የ27ቱ የህብረቱ አባል ሀገራት አምባሳደሮች ዛሬ ብራሰልስ ውስጥ ባደረጉት ውይይት ማዕቀቡን ማንሳት የሚያስችል ይውንታቸውን ሰጥተዋል። የህብረቱ የሶሪያን ማዕቀብ ለማንሳት ይውንታውን መስጠቱ የተሰማው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ወደ መካከለኛው ምስራቅ በተጓዙበት ወቅት በሶሪያ ላይ የተጣሉ ማዕቀቦችን እንደሚያነሱ ካስታወቁ በኋላ ነው። አዲሱ የሶሪያ መንግስት የቀድሞ ፕሬዚዳንት በሽር አልአሳድ በተቃዋሚዎች ላይ የወሰዱት እርምጃ ሀገሪቱ ወደ እርስ በርስ ጦርነት እንድታመራ ማድረጉን ተከትሎ ዓለም አቀፉ ማህበረሰብ በሶሪያ ላይ ጥሎ የነበረውን አጠቃላይ ማዕቀብ እንዲያነሳ ሲወተውት ቆይቷል። የአውሮፓ ህብረት ዲፕሎማቶች በዛሬው ውይይታቸው ማዕቀቡ እንዲነሳ ከተመለከቷቸው ጉዳዮች ውስጥ ሶሪያን ከዓለም አቀፉ የባንክ ስርዓት ያስወጣውን ማዕቀብና የሶሪያን ማዕከላዊ ባንክ እገዳ ማንሳት የተመለከተው ይገኝበታል። እንደዚያም ሆኖ ግን የአምባሳደሮቹ ውሳኔ በህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች መጽደቅ ይኖርበታል። እንደዚያም ሆኖ ግን አሁንም ድረስ ሶሪያ የውስጥ የጎሳ ግጭት የመቀስቀስ አዝማሚያዎች እየታዩ ነው ያለው የህብረቱም መሰል ግጭቶችን በሚቀሰቅሱት ላይ ግን የተናጠል ማዕቀብ ሊጥል እንደሚችል አስጠንቅቋል። ብሪታንያ በሩሲያ ላይ በአንድ ጊዜ በርካታ ማዕቀቦች ጣለች። ሩሲያ በሳምንቱ የመጨረሻ ቀናት በዩክሬን ላይ በበርካታ ድሮኖች የታገዘ ጥቃት መሰንዘሯን ተከትሎ ብሪታንያ እስከ 100 የሚደርሱ ማዕቀቦች መጣሏን አስታውቃለች። አዲሱ የሩሲያ ማዕቀብ ለሩሲያ ወታደራዊ ቁሶች ማምረቻ ድጋፍ የሚሰጡትን ጨምሮ የኃይል አቅርቦት በመላክ እንዲሁም ለመረጃ ጦርነት ድጋፍ በሚያደርጉ አካላት ላይ ያነጣጠረ መሆኑን የብሪታንያ የውጭ ጉዳይ ሚኒስቴር አስታውቋል። የብሪታንያ በሩሲያ ላይ ዘርፈ ብዙ ማዕቀብ መጣል የተሰማው የቅርብ አጋሯ የአውሮፓ ህብረት በዩክሬን የተቀናጀ ሰላም ለማረጋገጥ የሚያስችል ነው ያለውን ማዕቀብ ለ17ኛ ጊዜ መጣሉን ካስታወቀ በኋላ ነው። ብሪታንያ በዛሬው አዲሱ የማዕቀብ ማዕቀፏ ሩሲያ ዩክሬንን ከወረረች በኋላ ለሩሲያ ድጋፍ ሲያደርጉ ነበሩ የተባሉ የፋይናንስ ተቋማትንም እንደሚመለከት የሚኒስትሩን መግለጫ ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። ከብሪታንያና ከህብረቱ አዲስ የማዕቀብ ማዕበል የተጣለባት ሩሲያ ለእርምጃው ለጊዜው መልስ አልሰጠችም። ባለፈው ቅዳሜ ሩሲያ በዩክሬን የተለያዩ ከተሞች የ273 ድሮኖች ጥቃት መፈጸሟን ዘገባው አመልክቷል። የዓለም የጤና ድርጅት አባል ሀገራት የኮቪድ-19 አይነት ዓለም አቀፍ ወረርሽኝ ምላሽ መስጠትን ማሻሻል ከሚያስችል ስምምነት ደረሱም። አሜሪካ ያልተካተተችበት የአባል ሀገራቱ ስምምነት ውጤታማነት ግን ከወዲሁ ጥያቄ አጭሯል። ሶስት ዓመታት የወሰደው የወረርሽኝ ምላሽ አሰጣጡ ድርድር በአባል ሀገራቱ መካከል ሲካሄድ ከቆየ በኋላ ዛሬ ጄኔቫ በሚገኘው የጉባኤ አዳራሽ ከስምምነት መደረሱ በይፋ ተገልጿል። ስምምነቱን በተመለከተ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንዳሉት ለሕዝብ ጤና፣ ለሳይንስና ለባለብዙ ወገን እርምጃ ድል ነው። በስምምነቱ መሰረት ዓለም አቀፍ ወረርሽኝ በሚከሰትበት ወቅት መድኃኒቶችና የሕክምና ቁሳቁሶች ተደራሽነታቸውን ያረጋግጣል። ክትባቶችን በዓለም አቀፍ ደረጃ ተደራ ተደራሽ እንዲሆኑ ያስችላል ነው የተባለው። ለዓለም አቀፍ ወረርሽኝ ምላሽ አሰጣጥ የደረሰው ስምምነት ለአባል ሀገራቱ እንደ ትልቅ ድል ቢቆጠርም ግዙፉ የዓለም የጤና ድርጅት ከአሜሪካ ያገኘ የነበረው ድጋፍ በተቋረጠበት ወቅት መሆኑ ምን ያህል ውጤታማ ይሆናል የሚል ግን ጥያቄ ማጫሩ አይቀርም። ፕሬዚዳንት ዶናልድ ትራምፕ ሀገራቸውን ከዓለም የጤና ድርጅት አባልነት ለማስወጣት አንድ ዓመት የሚወስደውን ሂደት ተከትሎ በድርድሩ ላይ ሲሳተፉ የነበሩ የአሜሪካ ተደራዳሪዎች ለቀው መውጣታቸው ይታወሳል። ይህ ዶቸ ቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁም። የህዝባዊ ወያኔ አርነት ትግራይ ሕወሓት ሁለት ክንፎች ተከፋፍለው አዲስ አበባና አስመራ ካሉ ኃይሎች ጋር እየሰሩ ክልሉን ወደ አደገኛ መንገድ እየመሩ ነው ሲል የትግራይ ነጻነት ፓርቲ ከሰሰ። በሱዳን ብሔራዊ ጦር እና በፈጥኖ ደራሹ ኃይል መካከል በመዲናይቱ ካርቱም አቅራቢያ በምትገኘው የኦምዱርማን ከተማ ብርቱ ውጊያ ውስጥ መግባታቸው ተሰማ። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ታጋቾችን በሙሉ ለቆ ትጥቁን የሚፈታ ከሆነ ሀገራቸው በጋዛ የጀመረችውን ዘመቻ ልታቆም እንደምትችል አስታወቁም። ብሪታንያ በሩሲያ ላይ በአንድ ጊዜ በርካታ ማዕቀቦች ጣለች። የአውሮጳ ኅብረት ደግሞ በሶሪያ ላይ ጥሎ የነበረውን ሁሉንም አይነት የኢኮኖሚ ማዕቀቦች ሊያነሳ ነው። ዜናው በዚሁ አበቃ። ጤና